አስክሬኖቹ የተገኙት ከዳሬ ሰላም በስተ ሰሜን በ60 ኪሎ ሜትር ርቀት ላይ በምትገኘው ባጋሞዮ አውራጃ ውስጥ ነው። ስድስቱ አስክሬኖች አውራጃዋን አቋርጦ በሚያልፈው ሪቮ ወንዝ ላይ ተንሳፎ የተገኙት ባለፈው ሳምንት ረቡ ኅዳር 28 ነበር። ከአንድ ቀን በኋላ ቀሪው አስክሬን እንደ ሌሎች ሁሉ በላስቲክ ተጠቅልሎና ድንጋይ ታስሮበት ተጥሎ ተገኝቷል። አስክሬኖቹ እንደተገኙ የታንዛኒያ የአገር ውስጥ ጉዳይ ሚኒስትር ሚዮጉሎ ኒቼምባ በአንድ ቴሌቪዥን ጣቢያ ቀርበው ሰጡት በተባለ አስተያየት ሟቾቹ ህገወጥ ስደተኞች ሳይሆኑ እንደማይቀሩና የኩሽ ዝርያ እንደሆኑ መለየቱን ተናግረዋል። ቀሪው አስክሬን በተገኘበት ዕለት የአካባቢው ፖሊስ በአቅራቢያው ባለ ጫካ በርካታ ኢትዮጵያውያን ስደተኞችን መያዙ ሟቾቹ ኢትዮጵያውያን ሳይሆኑ አይቀሩም የሚለውን ጥርጣሬ አጉልቶታል። አስክሬኖቹ የተገኙበት ክልል የፖሊስ ኃላፊ ቦናቫንቹር ሞሹንጊ 81 ኢትዮጵያውያን ከአቅራቢያው ጫካ መያዛቸውን ለዶይቼ ቨለ አረጋግጠዋል። ሆኖም ማቾቹ ኢትዮጵያውያን ይሁኑ አይሁኑ አልታወቀም ብለዋል። ከኢትዮጵያ ናቸው ለማለት አንችልም። ከየት እንደመጡና ዘራቸው ምን እንደሆነ ለማወቅ ምርመራ ገና እያካሄድን ነው። አስከሬኖቹ በመበስበሳቸው ማንነታቸውን ለማወቅ አስቸጋሪ አድርጎታል። አሁንም የአስከሬን ምርመራ ውጤቱን እየጠበቅን ነው። አስከሬኖቹን ካገኘን በኋላ በመጥፎ ሁኔታ ላይ የነበሩ ኢትዮጵያውያን ስደተኞችን አግኝተናል። አማርኛ እንጂ እንግሊዝኛ የማይናገሩ በመሆናቸው እነርሱን ለማነጋገር ችግር ገጥሞናል። ሆኖም ወደ ደቡብ አፍሪካ እየሄዱ እንደነበር ነግረውናል። በህይወት የተገኙት ኢትዮጵያውያን ዕድሜያቸው ከ25 እስከ 35 ባለው መካከል እንደሚሆንና ሁሉም ወንዶች መሆናቸውን የፖሊስ ኃላፊው ተናግረዋል። በአሁኑ ወቅት በአጋሞዮ በሚገኝ የማቆያ እስር ቤት እንደሚገኙ፣ ፍርድ ቤት ቀርበው የጊዜ ቀጠሮም እንደተጠየቀባቸው ገልጸዋል። በሳምንት ወይም በሁለት ሳምንት ጊዜ ውስጥ ተመልሰው ፍርድ ቤት እንደሚቀርቡ፣ ነገር ግን በቋንቋ የመግባባት ችግር ስላጋጠማቸው አስተርጓሚ እያፈላለጉ እንደሆነ አብራርተዋል። የፖሊስ ኃላፊው አስክሬኖቹ የኢትዮጵያውያን መሆናቸው አልተረጋገጠም ይበሉ እንጂ ጉዳዩን ዘሲትዝን በተሰኘው የሀገሪቱ ጋዜጣ ለንባብ ያበቃው ጋዜጠኛ አቶ ማንሙቶሊያ ግን የመሆን እድል እንዳላቸው ከእርሳቸው አፍ ሰምቻለሁ ይላል። የፖሊስ ኃላፊው ጋር ደውዬ፣ የሀገር ውስጥ ጉዳዮች ሚኒስትሩ ስለተናገሩት በተለይ ስጠይቃቸው ከምንመለከታቸው ነገሮች አንዱ ነው ብለውኛል። ምክንያቱም አስክሬኖቹ በተገኙበት ወቅት የእዚያው ዘር ምልክቶች አግኝተናል። ኢትዮጵያውያን ናቸው ብለን መደምደም ባንችልም ሊሆኑ የሚችሉበት እድል አለ ብለውኛል። ጋዜጠኛው በርካታ አስክሬን በአንድ ቦታ ተጥሎ መገኘቱ ጉዳዩን አነጋጋሪ እንዳደረገውና የአገሪቱን ፖለቲከኞች ትኩረት እንደ እንደሳበ ይናገራል። የአገሪቱ ጠቅላይ ሚኒስተር ካሲም ማጃሌዋ በጉዳዩ ላይ ጥልቅ ምርመራ እንዲደረግ አዘዋል ሲል ጉዳዩ ያገኘውን ትኩረት ያስረዳል። ኢትዮጵያ በታንዛኒያ ኤምባሲ የሌላት ሲሆን በዚያ ያሉ ጉዳዮችን የሚከታተለው ተቀማጭነቱን ናይሮቢ ኬንያ ያደረገው ኤምባሲ ነው። የኢትዮጵያውያኑን ሁኔታ አስመልክቶ ጥያቄ ያቀረብንላቸው በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ጉዳዩን ለማጣራት እየሞከሩ እንደሆነ ከመናገር ውጭ ተጨማሪ መረጃ ሳይሰጡን ቀርተዋል።